ኔልሰን ማንዴላ ሀያ ሰባት የጉብዝና ዓመታቶቻቸው ያለፉት በደቡብ አፍሪቃ ወህኒ ቤቶች ነው። ጥፋት የነጭ በላይነትን አስረግጦ ሲገዛ የነበረውን ዘረኛ አገዛዝ መቃወም። ባለፈው የካቲት አንድ የደቡብ አፍሪቃ ከፍተኛ ባለሥልጣን ተነስተው አሜሪካ እኮ መንግሥታችንን መጣል ነው ህልሟ ያሉ ጊዜ እዚያ የነበሩት የአሜሪካ አምባሳደር ፓትሪክ ጋስፓርድ ከት ብለው ሳቋሉ። እኔ መፈንቅለ መንግሥት ካዘጋጀው እኮ ምናልባት የሚሆነው እንደ እንቁጣጣሽ እንደ ምግብ ሙዚቃና ዳንስ ምናምን የመሳሰለ ፌሽታ ቢጤ ነው ብለው መለሱ። ከእንግዲህ ግን እንዲህ አይነቱ አባባል የመሳለቂያ ወይም የመቃለጃ ነገር አይደለም። አሜሪካ በዴሞክራሲያዊ መንገድ ወጥቶ ሥልጣን ላይ ያለውን የደቡብ አፍሪካ መንግሥት መጣል ትፈልጋለች። ይሄ የአፍሪካ ብሔራዊ ሸንጎ ኤኤንሲ ቃል አቀባይ ዚዚክ ኮድዋ ሰሞኑን ለአንድ የሀገራቸው ጋዜጣ የሰጡት ቃል። ከሁለቱም መንግስታት ሰዎች ብርቱ ምላሽ ነው ያጋጠመው። ሁሉንም ያስደነገጠ አባባል ይመስላል። እኛ እንደ መንግስት እንደዚያ እናስብም። እንደኛ መንግስት እምነት ከዩናይትድ ስቴትስ ጋር ያለን ግንኙነት ጠንካራ ነው፣ የሞቀ ነው፣ የልብ ለልብ ግንኙነት ነው። ክላይሰን ሞኔላ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ንግግር ያጫረውን የቀድሞውን መግለጫ የሰጡት የገዢው ፓርቲ የኤኤንሲ ቃል አቀባይ ኮድዋ ቃላቸውን ለሰጡት ጋዜጣ ሲናገሩ ሚስተር ማንዴላ የኮሚዩኒዝም አቀንቃኝ ናቸው ሲሉ ዛሬ በሕይወት የሌሉት የሲአይኤ ወኪል መናገራቸው እኮ ብርቱ ክስ ነው ብለዋል። የአሜሪካው የስለላ ኤጀንሲ አሁንም እኮ ደቡብ አፍሪካ ውስጥ ይንቀሳቀሳል ብለዋል። ሚስተር ኮድዋን ለማግኘት እዚያው ጆበርግ ያለችው ባልደረባዬ አኒታ ፓውል ዛሬ ብዙ ጥራት እንዳልተሳካላት ጽፋለች። እዚያው ደቡብ አፍሪካ ያለው የአሜሪካ ኤምባሲ ቃል አቀባይ ሲንዲ ሃርቬ ግን የኮድዋን ክስ በብርቱ በብርቱ ነው ያስተባበሉት። እንዴ ደቡብ አፍሪቃ እኮ የዩናይትድ ስቴትስ ቁልፍ አጋርና ባልንጀራዋም ነች። ዩናይትድ ስቴትስ በዲሞክራሲያዊ መንገድ የተመረጠውን የደቡብ አፍሪቃን መንግስትና ጠንካራና ዲሞክራሲያዊ ተቋማቷን እንደ አገዛዝ አታያቸውም። እኛ የደቡብ አፍሪካን ዲሞክራሲ ለመናድ እንደምንፈልግ የሚያስመስል ክስ ከደቡብ አፍሪካ ጋር ያለንን የሚያኮራና የረጅም ዓመታት ግንኙነት መንፈስ የሚጻረር ነው። ሃርቪ አክለውም ሲይኤ በ1960ዎቹ ዓመታት ደቡብ አፍሪካ ውስጥ ያካሂድ ነበር ስለተባለው እንቅስቃሴ ኤምባሲያቸው አንዳች መረጃ እንደሌለው አመልክተዋል። ሁለቱ መንግስታት አሁንም ግንኙነቶቻቸውን ይበልጥ ለማጠናከር በቁርጠኝነት እየሰሩ መሆናቸውን አሜሪካዊቱ ሃርቬም ደቡብ አፍሪካዊው ሞኒየላም አስረግጠው ተናግረዋል።